በአማራ ክልል ሰሜን ሸዋ እና ኦሮሞ ብሔረሰብ እንዲሁም በቤንሻንጉል ካማሽ አካባቢዎች በተቀሰቀሱ ግጭቶች ሰዎች መፈናቀላቸውን የኢትዮጵያ እንባ ጠባቂ ተቋም አስታወቀ። መስፍን አራጌ ዘገባለው። የኢትዮጵያ አምባ ጠባቂ ተቋም ዋና አምባ ጠባቂ ዶክተር እንዳላ ሀይሌ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት ካለፈው መጋቢት አስር ጀምሮ የታጠቁ ኃይሎች በሰነዘሩት ጥቃት ከሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል። በሁለቱም ዞኖች በሚገኙ አምስት መጠለያ ጣቢያዎች ከሶስት መቶ ሰላሳ ሺህ ህዝብ በላይ ተጠልሎ እንደሚገኝ ነው ዶክተር እንዳላ ያስታወቁት። በሰሜን ሸዋ ዞን በሶስት መጠለያዎች ነው አሁን የሚገኙት። ከዚህ በፊት አራት መጠለያዎች ነበሩ። ሁለት መቶ ሀምሳ ሶስት ሺህ በላይ የተፈናቀሉ ዜጎች አሉ። በኦሮሞ ብሔረሰብ ዞን ሁለት መጠለያ ጣቢያዎች አሉ። እነዚህ ጋር ሰባ ስምንት ሺ ሰባት መቶ ሀምሳ ስምንት ተፈናቃዮች አሉ። ችግሩ በተመሳሳይ ቤኒሻንጉል ጉሙዝ ላይም እንደተከሰተ ተናግረዋል። አሁን ባለው ሁኔታ በቤኒሻንጉል ጉሙዝም ያው ካማሼ ዞን አካባቢ እንደዚሁ በተመሳሳይ ግጭት እየተካሄደ ነው እና እዛም ክልል ላይ ወደ ሁለት መቶ ሶስት ሺ ሁለት መቶ ዘጠኝ ተፈናቃዮች አሉ። በፌዴራል መንግስት በክልል መንግስቱ በ ዓለም አቀፍ ቀይ መስቀል በአካባቢ ባለሀብቶችና ህብረተሰብ ድጋፍ እየተደረገላቸው ነው። ይሄ ድጋፍ እንግዲህ የዕለት ድጋፍ ነው። ለህጻናትና ለሴቶች አልሚ ምግብንም ያካተተ ነው። እዚህ ድጋፉ አካባቢ ላይ ያለው ችግር የተደራሽነት ችግር አለ። አጣዬ አካባቢ ና እንደዚህ ፓራቁሪ አካባቢ ላይ እየደረሰ አይደለም። መድረስ ያልቻለው ለምን ይሆን? እዛ እንግዲህ መንገዱ ዝግ ነበረ ለተወሰነ ጊዜ ና በዛ ምክንያት ነው የሚመስለኝ። አሁን የዞን አስተዳደሩ ይህን ሁኔታ እያመቻቸ እንደሆነ መረጃ አለ። ሌላው ያው እጥረት ሁሉም አካባቢ ላይ በኦሮሚያም በሰሜን ሸዋም ዞን እየተከሰተ ችግር ነው። የእርሶም ተቋም ተፈናቃዮች ወዳሉበት አካባቢ ሄዶ ግምገማ አድርጎ ነበር? አዎ አዎ። ሰብአዊ ይዞታቸው እንዴት ይመስላል? ያው አጠቃላይ እንግዲህ አንድ ሰው ከቤቱ ሲፈናቀል ሀብት ንብረቱን በተወሰነ ደቂቃ ሲያጣ የሚደርስበት ስነ ልቦናዊ እና ሌሎች ማህበራዊ ጫናዎች ይኖራሉና ይሄ ያው የሚገመት ጉዳይ ነው። ምን ያህል ሰው ሞተ፣ ምን ያህል አካል ጉዳት ደርሶባቸዋል የሚለውን ነገር እኛ ተቋማችን የሚከተለው አሰራር እዛ ቦታው ላይ ሄደን ነው መረጃ ማሰባሰብ ያለብን። ነገር ግን በጥቅል ከሁሉም አካባቢ ከተፈናቃዮች ባገኘነው መረጃ ከመቶ በላይ እንደሆኑ ነው የሚገመተው። ነገር ግን በቀጣይ በአካል ሄደን ጉዳዩን የምናጣራ ነው የሚሆነው። በተለይ አሁን የሰሜን ሸዋና ና የኦሮሞ ብሔረሰብ አስተዳደር ዞን ይመስለኛል መግለጫው፣ መቶ በላይ የሚለው እነዚህ ዞኖቹ ገለልተኛ በሆነ መንገድ መረጃ ሰጥተዋቸው ይሆን? አይ፣ ዞና አስተዳደሮችን አንጠይቅም። ምክንያቱም ያው ከእነሱ መረጃ እንወስድም። እኛ ሞር የምንወስደው ከተጎጂ የህብረተሰብ ክፍል የአሜሪካ ድምጽ ሬዲዮ ችግሩ ከተከሰተ በኋላ በተደጋጋሚ በሰጠው የዜና ሽፋን ላይ ከሰሜን ሸዋ ዞንም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮቹ ስለሞቱት ቁጥር ምርመራ እያደረጉ መሆናቸውን ከመግለጽ ባ ለፈ ትክክለኛ ቁጥሩን መስጠት አለመቻላቸውን ጠቅሰን መዘገባቸውን ይታወሳል። ተፈናቃዮቹ ያሉበትን ወቅታዊውንም ሆነ ወደፊት የሚያጋጥማቸውን ችግር የሚባጅ ሰብአዊ ቀውሱንም የሚቀንስ ተግባራት እንዲከናወኑ እንባ ጠባቂ ተቋሙ ጥሪ አስተላልፈዋል። አንደኛ በቀጣይ ክረምት ወር እንደመሆኑ መጠን ህዝቡ ሊቸገር ይችላል። ስለዚህ የመጠለያ ጉዳይ ሊታሰብበት ይገባል። ሁለተኛ ተፈናቃዮች ውስጥ አርሶ አደሮችም የተካተቱበት ስለሆነ የእርሻ ወቅት ነው አሁን። ስለዚህ እነዚህም ወደ እርሻ መመለሱ የሚችልበት ሁኔታ መፈጠር መቻል አለበት። ይሄ ካልሆነ ደብል ቅጣት ነው የሚሆነው። ስለዚህ ይሄ ሊታሰብበት ይገባል። መተለያ ላይ ያለው በዘላቂነት መቋቋም አለበት፣ ከስጋት ነፃ መውጣት አለበት የሚል የሁሉም የህዝብ ጥያቄ ነው፣ የእኛም ጥያቄ ነው። ስለዚህ በዘላቂነት መንግስት ሊያቋቁማቸው ይገባል። ከዛ በተረፈ የአካባቢ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሰላም ሚኒስቴር በሁለቱ ህዝብ መካከል ማለት የህዝብ ግጭት ነው የሚል ግምገማ የለንም። ነገር ግን አሁን ባለው ሁኔታ ሁለቱም ጋር የመሻከር ይታያል። ስለዚህ እዚህ መካከል ላይ እነዚህ አካላት ገብተው ሰላም ሊያሰፍኑ የሚችሉበት ሁኔታ ቢፈጠሩ ሌላው መንግስት የዜጎችን ሰላምና ደህንነት የመጠበቅ ግዴታም አለበት፣ ኃላፊነትም አለበት። ስለዚህ አሁን ባለው የክልል አስተሳሰብ ወተን የፖሊስ ኃይል ሀገሪቱ ውስጥ ያለው አሁን ካለው የመከላከያ ኃይል ቁጥር ይበልጣል፣ በክልልም በፌዴራል መንግስትም። ስለዚህ ያለንን የጸጥታ ኃይል አጠናከክረንና አቀናይተን ችግር ያለባቸው አካባቢዎች በቀጣይም የምርጫ ስራ እንደመሆኑ መጠን ለጸጥታ ተሰጥቶ ሊሰራበት ይገባል የሚል ሀሳብ አለን። ጥቃቶቹ በኢትዮጵያ ሽብር አዋጅ የተካተቱትን መስፈሪያዎች የሚያሟሉ ናቸው የሚሉት ዶክተሩ፣ ህጉን በመተግበር ጸጥታውን የማረጋገጥ ኃላፊነት ከመንግስት እንደሚጠበቅ ነው የጠቆሙት። እዛም እዚህም እየተከሰቱ ያሉ ግጭቶች፣ የህዝብ መፈናቀል፣ የህዝብ ሞት ያልታቀደ ወይንም እዚህ በዘ ፈቀደ እየተከናወነ ያለ ነው የሚል ግምገማ የለንም። ስለዚህ ይሄ ጉዳይ ምናልባት በተደራጀ ሀይል እየተፈጸመ ሊሆን ስለሚችል የሽብር ወንጀልን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር አስራ አንድ ሰባ ስድስት ሁለት ሺህ አስራ ሁለት ተሻሽሎ የወጣ አዋጅ አለ እና አንድ ድርጊት ሽብር ነው ሽብር አይደለም የሚለውን ነገር እዛ ጋር በግልጽ አስቀምጧል። ስለዚህ አሁን ያሉት ሁኔታዎች ሲታዩ ከሽብር ድርጅት ጋር ተመሳሳይነት ያሉትና እንዲያውም እዛ ላይ የተቀመጡትን ሁሉንም መመዘኛችን የሚያሟላ ስለሆነ ይህንንም አዋጅ መንግስት አይቶ ተግባራዊ ሊያደርግ የሚችልበት ሁኔታ ቢፈጠር የሚል ሀሳብ አለ። በአጠቃላይ የህግ የበላይነት በዚች ሀገር መከበር መቻል አለበት። ይህንን የማስከበር ደግሞ የመንግስትና የመንግስት ተለኮ ብቻ ነው። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ከቀናት በፊት ባስነበበው ዘገባው በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች መጋቢት ወር ላይ በተቀሰቀሰ ግጭት ከሶስት መቶ በላይ መሞታቸውን ዶላርና 50 ሺህ የሚሆኑ ተፈናቅለው ነበር ብሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ከአዲስ አበባ